መዝሙር ስልሳ አራት አቤቱ ወደ አንተ በለመንሁ ጊዜ ጸሎቴን ስማኝ፣ ከጠላትን ፍርሃት ነፍሴን አድን። ከክፉዎች ሸንጎ ከአመፀኞችም ብዛት ሰውረኝ። እንደ ሰይፍ ምላሳቸውን አሰሉ፣ መራራ ነገርን ለማድረግ ንጹሕንም በስውር ለመንደፍ ቀስትን ገተሩ። ድንገት ይነድፉታል አይፈሩምም። ለእነሱ ለራሳቸው ክፉ ነገርን አጸኑ። ወጥመድን ይሰውሩ ዘንድ ተማከሩ። ማንስ ያየናል ይላሉ። ዓመፃን ፈለጓት ሲፈትኑም አለቁ። የሰው የውስጥ ሐሳቡና ልቡ የጠለቀ ነው። እግዚአብሔርም ከፍ ከፍ ይላል። የድንገትም ፍላጻ ያቆስላቸዋል። አንደበታቸው ያሰናክላቸዋል። የሚያዩዋቸው ሁሉ ይደነግጣሉ። ሰዎች ሁሉ ፈሩ። የእግዚአብሔርንም ሥራ ተናገሩ፣ ሥራውንም አስተዋሉ። ጻዲቅ በእግዚአብሔር ደስ ይለዋል፣ በእርሱም ይታመናል። ልባቸውም የቀና ሁሉ እልል ይላሉ።